ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያና ኤርትራ ድንበር እሁድ ዕለት የተካሄደው ውጊያና የሁለቱ መንግስታትን ምላሽ ይዘናል። ኢትዮጵያ ሰራዊቴ ተልኮን አሳክቶ ወደ ምሽጉ ተመልሷል ትላለች have withdrawn our forces once our objective is achieved. ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን ያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራረድ ተግባር ውስጥ አይደለም ያለ ነው። ኤርትራ በበኩሏ፣ ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች፣ የተባበሩት መንግስታት ድርጅት ጥቃቱን ያውግዝ ስትል ጠይቃለች። በጦረና በኩል ውጊያ ከፈቱብን ማለት ነው ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኮ አያስፈልገውም። እኛ ጦርነት እናካሄዳለን ብለንም አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለን ብለን በሕግ እየጠየቀን ነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ዛሬም ሁለቱ ሀገሮች መንግስታት ጥቃቱን ማን እንደጀመረው እርስ በርሱ የሚጋጭ መግለጫ እየሰጡ ነው። የጉዳቱ መጠን አስመልክቶ ዝርዝር መግለጫ ከመስጠት ተቆጥበዋል። በሌላ ዘገባችን የትምህርት ሚኒስቴር የሁለተኛ ደረጃ መልቀቂያ ፈተና የሚሰጥበትን ቀን ለአንድ ሳምንት ማራዘሙን አስታውቋል። ምክንያት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ለተማሪዎች ከጾሙ በኋላ ፈተናው እንዲሰጥ በመጠየቁ ነው ብሏል። ምንም እንኳን ጊዜውን ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉ እና አሁንም ፈተናው ዝግጁ እንዳይሆኑ ስለሚያደርግ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም። አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለሀገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብሎ ኮምፕሮማይዝ የማድረግ ነገር ሊኖሩ ይችላል። ለፈተናው ሾልኮ መውጣት ኃላፊነቱን ወስደው የነበሩት በውጭ ሀገር የሚገኙ የኦሮሞ ተቃዋሚ ጃማር መሐመድና የድምጻችን ይሰማ ግብረ ኃይልን የወከለው ሳዲቅ አህመድ ናቸው። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የጋቢና ቪኦኤ የምሽቱ ዜናዎች ጽዮን ግርማ ተመልሻለሁ። በዩናይትድ ስቴትስ ታሪክ እጅግ ግዙፍ መሆኑ የተነገረለት በጅምላ ተኩስ የተፈጸመ ግድያ ጥቃትን ተከትሎ የዩናይትድ ስቴትስ የአገር ደህንነት ጥበቃ ጽህፈት ቤት ኃላፊ በሰጡት አስተያየት ምክንያታዊና ኃላፊነት የሚጠይቅ ያሉት ጥብቅ የጦር መሳሪያ ቁጥጥር ተግባራዊ መሆን ይገባዋል ሲሉ ጥሪ ያቀረቡ መርማሪዎች የአሜሪካ ተወላጁን የእስልምና ተከታይ ነፍስ ገዳይ ህይወትና የተመለከቱ መረጃዎችን በማሰባሰብ ላይ ባሉበት በአሁኑ ወቅት በኢንተርኔት አማካኝነት በተሰራጩ ጀሃዳዊ የሽብር መረጃዎች የአክራሪነትን አቅጣጫ መከተሉን የተዘገበው የዩናይትድ ስቴትስ የሀገር ደህንነት ጥበቃ ጽፈት ቤት ኃላፊው ጂህ ጆንሰን ለአሳሳቢው የህብረተሰብ ደህንነት ጥበቃ እውነትነት ሲባል ክፉኛ የሚያወዛግበው የግለሰቦች የጦር መሳሪያ ባለቤትነት መሆን ህገ መንግስታዊ መብትና መኖር አለበት ያሏቸውን ግዴታዎች አስመልክቶ ለውጥ መደረግ አለበት ብለዋል። የዩናይትድ ስቴትስ መንግስትና በዓለም ዙሪያ በርካታ ሀገሮች ከፍተኛ ትኩረት ቢሰጡትም የዓለም አቀፍ ሽብር በተለይም በሽብር ተዋናይ ግለሰቦች በተናጠል የሚፈጸም የሽብር ጥቃት አሁንም አደጋ ደቃኝነቱ እንዳለ ለመንግስታትም አዳጋጅነቱ የእሁዱ የኦርላንዶ ፍሎሪዳ ግዛቱ ጥቃት ማረጋገጡ ተዘግቧል። የኦርላንዶ ጥቃት ራሱን እስላማዊ ግዛት በሚል ከሚጠራው ጽንፈኛ ቡድን ጋር በቀጥታ የተገናኘ ስለመሆኑ እስካሁን አንዳችም ሁነኛ አመላካች ያለመኖሩን የዩናይትድ ስቴትሱ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ አስታውቀዋል። ዳይሬክተሩ አክለውም ድርጅታቸው ግለሰቡ በኢንተርኔት አማካኝነት በሚሰራጩ የሽብር መረጃዎች የአክራሪነትን አቅጣጫ ወይም ፈለግ የተከተለ ነው የሚል እምነት እንዳለውም ገልጸዋል። ዋና መቀመጫውን ዋሽንግተን ዲሲ ያደረገው የዓለም አቀፍ ጉዳዮች ጥናት ተቋም የውጭ ፖሊሲ ጉዳዮች ከፍተኛ ተመራማሪ ኤሪክ ሮሳን በበኩላቸው በሰጡት አስተያየት የእሁድ የሽብር ጥቃት ለብጥብጥና ለውድመት ገቢሮች የተማረኩና ይልቁንም የሕይወት አቅጣጫው የጠፋባቸው በቁጣ የተሞሉ ወጣት ሙስሊሞች በጽንፈኛው የአሸባሪ ቡድን አይሲስ የሚሰራጩትን የጥፋት መልእክቶች እንዴት እንደሚቀበሉ የሚያሳይ ነው ብለዋል። እኚህም የሽብር አዝማሚያዎች አገሮች በየራሳቸው የሚዋጓቸው አይነቶች ናቸው ሲሉም ተንታኙ ጨምረው ገልጸዋል። አድማጮች ለሰዓቱ የያስኳቸው አጠር ያሉ ዘገባዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ። ከኤርትራ ጋር ወደ ለየለት ጦርነት መግባት የኢትዮጵያ ምርጫ አይደለም ሲሉ የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ሚኒስትር አስታወቁ። ዓላማችንን ካሳካን በኋላ ጦራችንን ያስወጣነው በዚህ ምክንያት ነው ብለዋል አቶ ጌታቸው ረዳ ማምሻውን ለውጭ ሀገር ጋዜጠኞች በሰጡት መግለጫ። እስክንድር ፍሬው ተከታዩን ልኳል። በኢትዮጵያና በኤርትራ ኃይሎች መካከል በጾረና ግንባር የተካሄደው ውጊያ የቀደመውን ደም አፋሳሽ ጦርነት ያስታወሰ እስከ ምን ሊሄድ እንደሚችልም የስጋት ጥያቄ ያጫረ ሆኗል። እሁድ ሰኔ አምስት ቀን ጠዋት ላይ በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው የኤርትራ ጦር መሆኑን የኢትዮጵያ መንግስት አስታውቋል። የኢትዮጵያ ጦር የአጸፋ እርምጃ የወሰደው ይህንን ጥቃት ተከትሎ መሆኑን ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ተናግረዋል። የአጸፋ እርምጃ የመውሰድ እንቅስቃሴውም ትናንት እኩለ ቀን ላይ ማብቃቱን አስረድተዋል። በተለይ ለጾረን አካባቢ ነዋሪዎች በ1990ዎቹ መጀመሪያ የተካሄደው ደም አፋሳሽ ጦርነት የቅርብ ጊዜ ትዝታ ነው። በሰሞኑ ግጭት ምክንያት ያ ሁኔታ እንዳይደገም እየሰጉ መሆናቸውን የተናገሩም አሉ። በጋዜጣዊ መግለጫው ይህንኑ የጠየኳቸው አቶ ጌታቸው ረዳ ወደ ለየለት ጦርነት መግባት የኢትዮጵያ ፍላጎት አለመሆኑን አስታውቀዋል። ዊ ቹዝ ቱ ኦቨይድ ፉል ስኬል ዋር ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት፣ ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን። ከኤርትራ መንግሥት ለሚሰነዘር ማንኛውም አይነት ትንኮሳ የኢትዮጵያ መንግሥት ተመጣጣኝ ምላሽ መስጠቱን እንደሚቀጥል ሚኒስትሩ አስረድተዋል። እናም የለየለት ጦርነት መኖር አለመኖሩም በኤርትራ መንግሥት ቀጣይ እንቅስቃሴ ላይ እንደሚወሰን አብራርተዋል። በኤርትራ ላይ ሙሉ ጦርነት የማካሄድ አቅም አለን አቅመዋለን ነገር ግን ያንን ማድረጉን አንመርጥም። ስለዚህ ሙሉ ጦርነት ሊኖር መቻሉ አስመራ ያለው መንግሥት በቀጣይነት ለማድረግ በሚወስነው ነገር ላይ ይመረኮዛል። ምላሽ ይህ ነው። ምክንያቱም በሚያሳዝን ሁኔታ ሁልጊዜም ከፍተኛ ዋጋ ከከፈለ በኋላ ብቻ ትምህርት ከሚማር መንግስት ጋር ነው የተጋፈጥ ነው ስህተቶችን የሠሩ መሆናቸውን የሚገነዘቡት ከፍተኛ ዋጋ ከከፈሉ በኋላ ነው። አሁን ያንን ስህተት እንደማይደግሙት ተስፋ አደርጋለሁ። እኛን ወደ ለየለት ጦርነት እንድንገባ የመገፋፋት አቶ ጌታቸው በዚሁ ማብራሪያ እንዳሉት የኤርትራ መንግስት ጥቃት ለመፈጸም የተነሳው በተሳሳተ ስሌት ላይ ተመስርቶ ነው። ኤርትራ ኃይሎቻችንን በተለያዩ አካባቢዎች ላይ ላሉ ችግሮች ምላሽ ለመስጠት በሚያደርጉት ጥረት እንዲበታተኑ ለማድረግ የኤርትራ ኃይሎች ጠንክረው እየሰሩ ነበር። በአካባቢው ሁሉም አይነት ችግሮች እንዲፈጠሩ ሲረዱም ነበር። በእነሱ ስሌት መሠረት በእኛ የጦር ኃይል ላይ ስራ እንዲያበዙ ጦራችን ባልተለመደ ሁኔታ በተለያዩ የአካባቢው ክፍሎች በ ቁጥር ለበለጡ ግዳጆች በመሰማራቱ ከአስመራው መንግስት ለሚሰነዘረው ትንኮሳ ምላሽ እንዳይሰጡ ያደርጋቸዋል በማለት የተሳሳተ ስሌት አስልተውም ይሆናል። በ አስራ ዘጠኝ ዘጠና ዎቹ መጀመሪያ የተካሄደውና ለሁለት ዓመታት የቀጠለው የኢትዮ ኤርትራ ጦርነት የ ሰባ ሺህ ሰዎችን ሕይወት ቀጥፏል። የሁለቱን አገሮች ግንኙነትም የጥርጣሬና የፍጥጫ አድርጎት ቆይቷል። በሰሞኑ የጾረና ግጭትም በሁለቱም ወገኖች በኩል የሞቱና የቆሰሉ መኖራቸውን አቶ ጌታቸው በዛሬው መግለጫ ጠቁመዋል። ዝርዝር ቁጥሩን ከመናገር ግን ተቆጥበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩን እንዲመረምርና እንዲያወግዝ ጠየቀች። የኤርትራ ማስታወቂያ ሚኒስቴር በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት ሰኔ አምስት ቀን ጥቃት ሰንዝሯል ብሏል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገው ሙከራ ቀልብ ሰናል ማለታቸው ይታወሳል። እሁድ ለት በሁለቱ ሀገሮች በጾሮና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምን ማምሻውን አነጋግሬ ያለሁ ኢትዮጵያ ጥቃቱን የከፈተችው በሀገር ውስጥ የሚታዩ የፖለቲካ የብሔርና የምጣኔ ሀብት አለመረጋጋቶችን አቅጣጫ ለማስቀየር ነው። ጥቃቱን ማን እንደከፈተውም ግልጽ ነው ይላሉ። አጠር ባለ መልኩ የኢትዮጵያ መንግስት አሁን ሳይሆን ባለፈው ብዙ አመታት ባለፈው አመትም በፓርላማም ሳይቀር አስፈላጊ እርምጃ ወታደራዊ እርምጃ እንወስዳለን በእንግሊዝኛ ክሊኒካል ሰርጀሪ እንወስዳለን እያሉ ሲናገሩ የነበረውን በተግባር ተርጉመው በጾረና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኳ አያስፈልገውም። እኛ ጦርነት እናካሄዳለን ብለን አናውቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለን ለንን በህግ እየጠየቅን ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን በትናንትናው ዕለት አነጋግሬ ነበረ። እሳቸው እንደ ገለጹት ከሆነ የኤርትራ መንግስት ጥቃት ከፍቶብን፣ ጥቃቱን ቀልብሰን የመከላከል አጸፋ እርምጃ ወስደናል ነው ያሉት። በተጨባጭ ማንም ሰው እኮ ማንም የኢትዮጵያ መንግስትንም የኤርትራ መንግስትንም ሲሰማ የከረመ ሰው ራሱ ፍርድ ሊሰጥበት የሚችል ጉዳይ እኮ ነው ይሄ። እኛ እንደሱ አይነት እርምጃ እንወስዳለን ብለንም ስለማናቅ ወታደራዊ እርምጃ ልንወስድ አንችልም። መሬታችን ተወሮ መሬታችን ውስጥ ያለው የኢትዮጵያ መንግስት ሰራዊት ነው። ስለዚህ እነሱ ይሄንን ውሸት ቢደጋግሙት እውነት ይሆናል በሚለው እንደሱ ሊል ይችላል። አቶ ጌታቸው፣ ነገር ግን በተጨባጭ እነሱ ናቸው እኮ አስፈላጊውን እርምጃ እንወስዳለን፣ አስፈላጊውን እርምጃ በጠቅላይ ሚኒስቴር ደረጃ ሳይቀር በፓርላማ ደረጃ ሳይቀር እንደሱ አይነት ንግግር የተደረገ በተጨባጭ ማንም ሰው የሚረዳው ነው። እንግዲህ ኢትዮጵያ ጥቃቱን ያደረሰች ከሆነ እርስዎ እንደሚሉት ወይም የኤርትራ መንግስት እንደሚለው ከሆነ ጥቃቱን ለመከላከል የእናንተ ሰራዊት ምን ያህል ዝግጁነት ነበረው? ሁልጊዜ ዝግጁ እኮ ነው። ማንኛውም ሰራዊት የማንኛውም ሀገር ሰራዊት ዝግጁ ነው። የራሱን መከላከል መብቱ ነው። ይዘጋጃል፣ ይዋጋል፣ ይከላከላል። ይሄ ምንም የሚያጠያየቅ ጉዳይ አይደለም። የኢትዮጵያ መንግስት ግን ይሄን እርምጃ የወሰደው በውስጡ ያሉት በጣም ችግሮች የኦሮሞ ችግር አለ፣ የቅማንት ችግር አለ፣ የኢኮኖሚ ችግሩ ራሱ አለ። በድርቁ ምክንያት ራሱ ፎረን ኤክስቼንጅን እንዴት እየሰበሰበ እንዳለ አለ። ይሄ ሁሉ ተጨባጭ ሲታይ ኤርትራ ውስጥ ብዙ ችግሮች የሉም በእውነቱ ለመናገር ኢትዮጵያ ውስጥ ግን ያለው ችግር ራሱ በብሔር ተከፋፍለው የሚደረገው ትግል አብዛኛውን በኢትዮጵያ ያለውን ውስጣዊ ጉዳይ ለመቀልበስ የሚደረግና ሀቅን ለመሸፋፈን የሚደረግ ነው። ስለዚህ ማንን ያጠቃው የሚባለው በተጨባጭ የኢትዮጵያ መንግስት የኤርትራን መሬት ውስጥ ገብቶ ማጥቃት እንደፈጸመ ማንም የሚረዳው ጉዳይ ነው። የደረሰው ጉዳት ምን ያህል ነው ይታወቃል። ጉዳቱ ብዙ አይታወቅም፣ ወደፊት የሚገለጽ ነው። ነገር ግን ለምን ጉዳት ደረሰ? ምን ዋጋ አለው? በኢትዮጵያም ውስጥ ይሁን በኤርትራም ውስጥ ማንም ሰው በዚህ አይነት ሲትዌሽን መሞት የለበትም ብዬ ነውን የማምነው። ስለዚህ ይሄንን አይነት አስተሳሰብ በኢትዮጵያ መንግስት ውስጥ መሰረዝ አለበት። ከኤርትራ ከያዙት መሬት ውስጥ ከወጡ ከጠዋቱ ከሰአት በኋላ ንግግር ሊጀመር ይችላል። ሁሉ ነገሮች በሰላም መፈታት አለባቸው። ትርጉምም የለው ሁለቱም ሀገሮች የድሀ ድሀ ናቸው እና ገንዘባቸውንና ሀብታቸውን ለቁጠባ ለኢኮኖሚ እድገት ቢያውሉት የተሻለ ነው የሚል ያለኝ አስተያየት። የኢትዮጵያ ሰራዊት በዚህ ጥቃቱ ድንበራችሁን ተሻግሮ የያዛቸው ቦታዎች አሉ። በዚህ በአዲሱ አስቀድሞ ኤርትራ የተያዙብኝ አሉ የምትላቸው መሬቶች ቢኖሩም በዚህ በአዲሱ ግን የተያዘባችሁ ቦታ አለ? እሱ ዝርዝር የለኝም። ዝርዝር የሌለኝን ልሰጥህ አልችልም። እንደሱ አይነት ነገሮች ግን ጦርነት ለምን ተካሄደ ማካሄደው የሚለው በግልጽ የኢትዮጵያ መንግስት እንደጀመረው እራሱ ከሚለው ከታሪኩ ከሂደቱ ማንም ሰው መረዳት ይችላል። ጉዳቱን አስመልክቶ እንግዲህ ሰላማዊ ሰዎች በአካባቢው ይኖራሉ፣ የኤርትራ ሰራዊትም በዚያው አካባቢ ሰፍሮ ይገኛል። አስቀድሞ እርሶም እንደጠቀሱት እኛም በዘገባችን እንደተረዳ ነው፣ ጥቃቱን ተከትሎ በዛ አካባቢ የሚኖሩ በጾረና አካባቢ የሚኖሩ ሰዎችን ስናነጋገር ነበር ከባድ መሳሪያ በከባድ መሳሪያ የታገዘ ውጊያ እንደነበረ ድምጽ መስማታቸውን ገልጸዋል። እና እንደዚህ አይነት ወታደራዊ ዘመቻዎች ደግሞ ጉዳታቸው ከፍተኛ ነው የሚሆነው። እንደው በአጠቃላይ በኤርትራ መንግስት በኩል ያላችሁ መረጃ ምንድን ነው? ይሄን አስመልክቶ ጉዳት እኮ ጦርነት ሁልጊዜ ጉዳት ነው። ለማንኛውም ለኢትዮጵያም ህዝብ ይሁን ለኤርትራም ህዝብ ይሁን ለሲቪሉም ይሁን ለወታደሩም ትርጉም የለውም። እኔ እኮ አጠር ባለ መልኩ ምሰጥህ ይሄንን አይነት እርምጃ የኢትዮጵያ መንግስት መውሰዱ ስህተት ብቻ ሳይሆን ወንጀል ነው፣ በማንኛውም ላይ ቢፈጸም። ስለዚህ አጠር ባለ መልኩ ለምን እንዳደረጉት የኢትዮጵያ መንግስት ይህን አይነት እርምጃ ወታደራዊ እርምጃ መውሰዱ በጣም የሚያሳዝን እና የሚያሳፍር ነው። ማቆም አለበት። ወደ ቦታው ደግሞ በማንኛውም የኤርትራን መሬት ለቆ ወደ ቦታው መሄድ አለበት ባይ ነ ለሚሰማ ሰው በትናንትናው እለት፣ አቶ ጌታቸው ረዳን ስንሰማ ኤርትራ ጠቃችን ሲሉ ነበር። አሁን ደግሞ በኤርትራ በኩል የምንሰማው ከዛ የሚቃረን ነው። የኤርትራ የማስታወቂያ ሚኒስቴር መግለጫ አውጥቶ ነበረ እሁድ ለታ። የጥቃቱ አላማና የሚያስከትለው መዘዝ ግልጽ አይደለም የሚል ቃል በቃል የወሰድኩት ነው። ይሄንን ምን ማለት ነው? ግልጽ አይደለም ማለት ሁልጊዜ የሆነ መንግስት ምን እንደሚወስድ ራሱ ያውቀዋል። ነገር ግን እኔ ግምቴን የኔን ግምት ስሰጥህ ዋናው በኢትዮጵያ ውስጥ ባለው ችግሮችን የህዝቡን ኮንሴንትሬሽን ወይ ለመቀልበስ የሚደረግ ነው። ኢትዮጵያ ውስጥ የኦሮሞ ችግር ተነስቷል፣ የሌሎች ችግር ተነስቷል፣ የቅማንት ችግር ተነስቷል፣ የኢኮኖሚ ችግር ተነስቷል፣ የረሀብ ችግር ተነስቷል። ይህን በሙሉ ከመሸፈን ይልቅ ወደ ሌላ መንገድ ለመቀየር የሚደረግ የፖለቲካ ተንኮልና ሽጣራ ነው። ምን አይነት ሁኔታ ላይ ነው የምትገኘው አስመራ? አሁን አንደኛው ጥያቄ ይሄ ነው። ሁለተኛ ደግሞ ኤርትራ ምን አይነት አጸፋ እርምጃ ልትወስድ ትችላለች? ተጠቃው የምትሉት ሁለት የተለያየ ሁለት የተለያየ ጥያቄ እኮ ነው። ሁለቱ ምንም የሚያያዝ ነገር የለውም። ኤርትራ ውስጥ ሰላም ነው ያለው። ምንም ነገር ችግሮች የሉብንም፣ ችግር የለብንም። ስለህ እንደ አንዳንድ ችግሮች፣ የኢኮኖሚ ምናምን ችግሮች የለም ማለት አይደለም ግን፣ ስትራክቸራል ፕሮብሌም የብሔር ችግር የለንም፣ የሃይማኖት ችግር የለብንም። በሰላም የሚኖር በሰላም የሚሄድ ህዝብ ነው ያለን። ድንበሩ ጋር ግን እንደዚህ አይነት ነገር የተከፈተብን የምንሄደውን እኛ አሁን ወደ ቁጠባ የኢኮኖሚ አጀንዳችንን ወደ ማንቀሳቀስ ደረጃ ገብተናል። ይህንን ለማደናቀፍ የሚደረግ ተንኮል ነው። የኢትዮጵያ የምታካሄደው ወረራ፣ ወታደራዊ ዘመቻው በዚህ ላይ የተወሰነ ነው። በዛ ላይ በውስጣቸው በኢትዮጵያ ውስጥ ያለውን ለመሸፋፈን የሚደረግ የኦሮሞውን ችግር፣ የረሃቡን ችግር፣ የኢኮኖሚውን ችግር ለመሸፋፈን የሚደረግ ነው። ይሄ ኢትዮጵያ የወሰደችው እርምጃ ምን ይደረጋል ወደፊት እኔ መኮነን አለበት መወገዝ አለበት፣ ኢትዮጵያ የምትወስደው እርምጃ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ለሰጡን ማብራሪያ አመሰግናለሁኝ፣ አምባሳደር ግርማ። እኔም አመሰግናለሁ።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 ሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርትስ በአጭር ሞገድ ደግሞ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1430 እንድንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ አስተያየቶቻችሁን ስጡን። አት ቪዮ አማሪክ ላይ አሁኑኑ እየተከታተላችሁን ያላችሁ የጋቢና ቪዮ አድማጮች አስተያየቶቻችሁን እየላካችሁ ነው። ጉዱ ካሳ የተባለ ፌስቡክ ተከታታያችን ሁለቱም ለጦርነት ዝግጅት አላደረጉም ከፕሮፓጋንዳ የዘለለ የለየለት ጦርነት ውስጥ አይገቡም ብሏል። ሌላኛው አስተያየት ዳዊት ደምሴ ነው። የውሸት ግጭት ነው ብሏል። ዲጄ ፋትሱ ሙዚቃ ሊጋብዘን እዚህ ስቱዲዮ ይገኛል። ዛሬ ያዘጋጀውላቸው ሙዚቃ እንግዲህ ከዚሁ ከአሜሪካ ነው፣ ግን የናይጄሪያ አርቲስት ተሳትፎበታል። ዋን ዳንስ ይሰኛል። ድሬክ ፊቸሪንግ ዊስኪ ደንደ ካያ ከጋቢና ቪዮኤ ወደ እናንተ on your ways front way back way you know that i don't play streets not safe but i never run away even when i'm away ot ot there's never much love when we go ot i pray to make it back in one piece i pray i pray that's why i need a one dance got a hennessy in my hand one more time before i go higher powers taking a hold on me i need a one dance Got a see in my hand. One more time before I go. Higher powers taking a hold on me. Baby, I like you so. Strength and guidance. እናመሰግናለን ዲጄ ፋትሱ። ወደ ተከታዩ ዘገባችን እናልፋለን። ከዚህ ቀደም የከፍተኛ ትምህርት ተቋማት መግቢያ ፈተናው ሾልኮ መውጣቱና በግንቦት ወር ሊሰጥ የነበረው ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑ ካስታወቀ በኋላ ጉዳዩ ለሁለት ሳምንት ያህል ሲያወዛግብ መቆየቱ ይታወሳል። የውዝግቡ ማጠንጠኛም ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት የነበሩት በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች ፈተናው ለሁለት ወር እንዲራዘም ሲጠይቁ፣ በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይል አባላት የፈተናው ጊዜ ከረመዳን ጾምና ከፍች ጋር የተገናኘ መሆኑን በመግለጽ ሲቃወሙት እንደነበር መዘገባችን ይታወሳል። አሁን የትምህርት ሚኒስቴር ፈተናው የሚሰጥበትን ቀን ለአንድ ሳምንት ማራዘሙ በሀገር ውስጥ ለሚገኙ የመገናኛ ብዙኃን አስታውቋል። ምክንያቱም ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ለተማሪዎች ከጾሙ በኋላ ፈተናው እንዲሰጥ በመጠየቁ ነው ብሏል። ጽዮን ግርማ ይህንኑ በተመለከተ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች አቶ ጃዋር መሐመድና በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ሀይልን ወክለው ደግሞ አቶ ሳዲቅ መሐመድን አነጋግራ ተከታዩን ዘገባ አጠናቅራለች። የትምህርት ሚኒስቴር ለሀገር ውስጥ ብዙሀን መገናኛ እንዳስታወቀው የዘንድሮ የ12ተኛ ክፍል ብሔራዊ ፈተና ሾልኮ በመውጣቱና ኮድ 14 የእንግሊዝኛ ፈተና ከነ መልሱ በማህበራዊ ሚዲያ ላይ በመሰራጨቱ ቀደም ሲል ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 ቀን እንዲሰጥ ተወስኖ እንደነበር ይዘረዝራል። ነገር ግን ይህ ወቅት ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ፈተናው ከጾሙ ፍቺ በኋላ እንዲሰጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጠየቁ ፈተናው አሁንም በድጋሚ መራዘሙንና ከሐምሌ አራት እስከ ሐምሌ ሰባት እንዲሰጥ መወሰኑን የትምህርት ሚኒስቴር መስሪያ ቤት መግለጫ ይዘረዝራል። ቀደም ሲል በኦሮሚያ ከተሞች ለስድስት ወራት በዘለቀው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን መከታተል ባለመቻላቸው ፈተናውን ሊወስዱ አይገባም በሚል የወሰዱት እርምጃ መሆኑን በመግለጽ ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት በውጭ ሀገር የሚገኙ የኦሮሞ አስተባባሪዎች እንደነበር ይታወሳል። ከዚህ አስተባባሪዎች አንዱ አቶ ጃዋር መሐመድ ትምህርት ሚኒስቴር ፈተናውን ያራዘመው በኢትዮጵያ እስልምና ጉዳዮች ምክር ቤት ግፊት እንዳልሆነ ይናገራል። ይሄ ለውጥ የተደረገው እነሱ እንደሚሉት በመጅሊሱ ጥያቄ አይደለም። መጅሊሱ ማለት የመንግስት ተቀጥያ ነው። ያ ብቻ ሳይሆን ትዝ ካላችሁ ባለፈው ሳምንት በሚዲያ ሲናገሩ መጀመሪያውንም በረመዳን ውስጥ ያደረግነው ነው፣ መጅሊሱን ወይም ደግሞ የእስልምናውን አወያይተን ነው ብለው ነበረ። ባለፈው ሳምንት ፍቃድ የሰጣቸው ይሆናል ያላቸው መጅሊስ በዚህ ሳምንት የሚለውጥበት ምክንያት የለም። ይህን ለውጥ ያመጡት አንደኛ በኦሮሞ ፕሮቴስት ካላቸው ፍራቻ ነው። ከዛ ጋር ደግሞ የድምጻችን ይሰማል ነው እንቅስቃሴ ማስጠንቀቂያ አድርጎ የማይቀይሩት ከሆነ ከዚህ ሳምንት ጀምሮ የተቃውሞ እንቅስቃሴዎች እንደሚያደርግ ስላስታወቀን በዚህ ነው የለወጡት። በውጭ ሀገር ያለው የድምጻችን ይሰማ አስተባባሪ ኮሚቴ ተወካይ አቶ ሳዲቅ አህመድ በአቶ ጀዋር ሀሳብ ይስማማል። ትምህርት ሚኒስቴር ማምለጫ መንገድ ስለፈለገ ብቻ የኢትዮጵያ እስልምና ጉዳዮች ምክር ቤትን ስም በመግለጫው አስገብቷል ይላል። የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ በአጠቃላይ በሙስሊሙ ማህበረሰብ ዘንድ ህገወጥ ተደርጎ የሚቆጠር በመሆኑ ተቀባይነት የለውም። ስለዚህ እኛ ብለን የምናስበው ይሄ ነገር ሊሆን የቻለው ድምጻችን ይሰማ ባወጣው መግለጫና እንደዚሁም ደግሞ የሙስሊም የመፍትሄ አፈላላጊ ኮሚቴዎች ረመዳንን አስመልክቶ ከእስር ቤት ባወጡት መግለጫ በህዝቡ ዘንድ ደግሞ በነበረው እንቅስቃሴ ነው ቀኑ ሊቀይር የቻለው እንጂ ተሰሚነት በሌለው በህገ ወጡ መጅሊስ አማካኝነት ነው ብለን አናምንም። እንዲህም ሆኖ የተሰጠው ጊዜ ለተማሪዎች በቂ እንዳልሆነ የሚናገረው አቶ ጃዋር ተማሪዎቹ ቢያንስ ቢያንስ አንድ ተጨማሪ ወር ያስፈልጋቸው ነበር ካለ በኋላ ሆኖም ግን ውሳኔውን አጢነው ውዝግቡ ተማሪዎቹን የሚጎዳ ሆኖ በማግኘታቸው ውሳኔውን እንደተቀበሉት አስረድቷል። የተወሰነውን ውሳኔ ታጤ ነው በኋላ እንዲሁም ደግሞ ባለፉት ሳምንታት ሀገር ውስጥ ያሉ የትምህርት ምሁራን በብዛት ጽፈውልን፣ ደውለው ውለ ዋና አነግረውን አንድ የደረስንበት አስተሳሰብ ነበረ። ይሄም ምንም እንኳን አሁንም አስገደደን ፈተናውን ማስቀየር እንደምንችል እርግጠኞች ብንሆንም ይሄንን መንግስት ራሱም እርግጠኛ ቢሆንም ከነዚህ ለህዝቡና ለተማሪው ይልቅ ለፖለቲካ ስሌት ለሚያደሉ ከባለስልጣናት ጋር ቀጠለና የረዘመን ትርኩስ መግባት ምንም እንኳን ጊዜውን ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉና አሁንም ለፈተናው ዝግጁ እንዳይሆኑ ስለሚያደርግ ስለሚጎዱ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም። ስለዚህ መንግስት አሁን ባስቀመጠው ጊዜ ሰሌዳ ቢፈተኑ ለተማሪዎቹ ይጠቅማል የሚል መደምደሚያ ላይ ደርሰን መንግስት ያስቀመጠውን ጊዜ ሰሌዳ ተከትለው እንዲዘጋጁ ጥሪ አቅርበናል። ፈተናው ለሁለት ወር ያህል እንዲራዘም ግፊት ማድረግ ቢቻል እንኳን እንዲህ ያለ ተጨማሪ ጫና ውስጥ መክተቱ መልሶ ተማሪዎቹን እንደሚጎዳ የተናገረው አቶ ጀዋር፣ ስልጣን የሌላቸው የመንግስት ሰራተኞችን እጅ እየጠመዘዝን በሄድን ቁጥር ከኋላ ቁጭ ብለው የፖለቲካ ስራውን የሚሰሩት ሰዎችም እነሱን በጠመዘዙ ቁጥር በመካከሉ ተማሪው ይጎዳል ካለ በኋላ አሁን በቀረው ጊዜ ተማሪው ተዘጋጅቶ በተቀመጠው የጊዜ ሰሌዳ መሰረት ፈተናውን ተረጋግቶ እንዲወስድ ጠይቋል። አቶ ሳዲቅ አህመድ በበኩሉ መንግስት ለተማሪዎቹ ዝግጅት በቂ የሆነ ረዘም ያለ ጊዜ ይሰጣል የሚል ግምት እንደነበራቸው ጠቁሟል። በነዛ ረዘም ባሉት ቀናቶች ውስጥ ተማሪዎቹ በደንብ ተዘጋጅቶ ይመጣሉ የሚል ግምት ነበረ። ከመሆኑም ጋር ግን ኃላፊነት የማይሰማው መንግስት በመሆኑ ኃላፊነት የሚሰማው አካል ስለሌለ እንግዲህ አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም፣ ቀንን ማስቀየር የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለአገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብሎ ኮምፕሮማይዝ የማድረግ ነገር ሊኖሩ ይችላል። ስለዚህ መቀየሩ ራሱ አንድ ስቴፕ ነው። ያንን እንግዲህ መቀበሉ ለአገር ጥቅም እንደዚሁም ደግሞ ለተማሪዎቹ ጥቅም ሲባል መቀበል ተችሏል። ሁለቱም አካላት በአጠቃላይ አዲሱን የጊዜ ሰሌዳ መቀበላቸውን በመግለጽ ተማሪዎቹ ዝግጅት አድርገው ፈተናውን እንዲወስዱ ጠይቀዋል። ፈተናው ከሐምሌ አራት ቀን እስከ ሐምሌ ሰባት ቀን ይሰጣል ተብሏል። Gabina VOA kuke saurare yanzu haka tare da henok fente da Mestaward Aragawa. Wiki talama talama talama talama talama majiyoni na Gabina VOA ehem! With henok fente and Mestaward ward ehem! <laughs> የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን በቀጥታ ፌስቡክ ላይ እየተከታተሉን ያሉ አድማጮች አስተያየቶቻቸውን እየላኩ ነው። እናገራችሁ ሚኪያስ አዳነ እውነት ግን ያሳዝናል እኮ መቼ ይሆን ይህ ነገር የሚያበቃው? በ1991 ከ7 ሺህ በላይ ሰው መስዋዕትነት ከፍለዋል። በኤርትራም በኩል ልክ እንደዛ እስከ መቼ? ያሳዝናል በጣም ጨዋታ ነው የሚመስለው ማብቂያ የሌለው ነገር ብሏል። ትፍስህት ክፍሉ ደግሞ ውጊያውን የጀመረው ማን ነው የሚል ጥያቄ አቅርባለች። ሁለቱም መንግስቶች ጣት እየተጠቋቆሙ ነው። የኤርትራ መንግስት ኢትዮጵያ ነች የጀመረችው፣ የኢትዮጵያ መንግስት ኤርትራ ነች ይላሉ። ያፌት አሰፋ ደግሞ እናመሰግናለን ቪኦኤ ብሏል። እናመሰግናለን ያፌት። አሁን ሙዚቃ እንጋብዛችሁና በዛው እንሰናበት ጽዮን ዝግጅታችንን በቴክኒክ ያቀነባበረው ሞክ ቢል ያበረው ነው የጋቢና ዲጄ ደግሞ ዲጄ ፋሶ ሙዚቃ መርጡ አዎ እንግዲህ እኛም በዛሬው የጋቢና ዝግጅታችን በዚሁ አጠናቀናል በፌስቡክ ቪኦኤ አማሪክ በትዊተርም በጋቢና ቪኦኤም በመጠቀም አስተያየቶቻችንን ያደርሱ አስተያየቶቻቸውን ያደርሱን አድማጮቻችን እናመሰግናለን አስተያየቶቻቸውን ለሰጡ መልካም ምሽት ሙዚቃን ጋብዛችሁ i got deep Baby, you could forget all the problems we we deal.